ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። T.J. Batsy on the 1 and 2. One love of building a mission. ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ አድማጮቻችን። ከአሜሪካን ድምፅ ሬዲዮ ጣቢያ በቀጥታ የሚተላለፍላችሁ ጋቢና ቪኦኤ የአርቡ ጋቢና ሚውዚክ ፕሮግራማችን ተጀምረዋል። ማስተናግዳችሁ ዲጄ ፋሱ ነኝ። እንግዲህ አብራችሁ እንድትቆዩ በመጋበዝ ፕሮግራሜን ጀምሬ ያለሁኝ። እንግዲህ ዛሬ ፕሮግራም የሚያጠነጥ ነው ባለፈው ሳምንት እንግዲህ ያጣነው ትልቅ ሙዚቀኛ አለ። አቶ ጌታቸው መኩሪያ፣ የሳክስፎኑ ንጉስ። በእሱ ላይ እንግዲህ የፕሮግራም አዘጋጅቼላችኋለሁ። የተለያዩ ሰዎችም ጭኛለሁ እና እነሱን አዳምጠን ከዛ ወደ ፕሮግራማችን እንሄዳለን። እኔ እኔ ሳልማር አስተምሬ ነው ፈረንጆችንም ቢሆን የሀገር ውስጡንም ሆነ የውጭውን። እሱማ ለእኔ በባንኪያ ለእነሱ በአካፋ ተጠቅመብኝ መለስ ብሎ አሁን አላዩኝ። የዛሬ ስድስት ወር ገደማ አቶ ጌታቸው መኩሪያ እዚህ አሜሪካን ድምፅ ከአዲሱ ጋር ንግግር አድርጎ ነበር። ከዛ የተወሰደ ነበር ያስደመጥኳችሁ። ሌላም አለኝ እንደሱ ማንም ቴኖር የሚጫወት ሰው የለም። ማንም ሰው ሊታዘበኝ ይችላል። እና ጌታቸው ልዩ ተሰጦ ያለው ልዩ ትንፋስ፣ ልዩ ጉልበት፣ ልዩ ጆሮ ያለው ሰው ነው። እና በጣም በጣም በጣም አድናቆቴ ከፍተኛ ነው። ይህ ደግሞ ያደመጣችሁት የሙያ አጋሩ የክላርኔት ተጫዋቹ ሙዚቀኛ መራዊ ስጦታ ነበረ። አንድም ሰው አለን ድንቅ አርቲስቶቻችን ሁሌ ካለፈ በኋላ እንዲወራላቸው ከመሆኑ በፊት ብዙ አሉ። አሁንም እንደነ መሪያ ስጦት ብዙ ብዙ አንጋፋዎች አሉ። እነሱም በቁመናቸው የሚጠየቁበትን ከእነሱ የምንማርበትን ነገር እንዲመቻቸው። ይህ ደግሞ ያደመጣችሁት ድንቅ የሙዚቃ የባህላዊ ተወዛዋዥ መላኩን ነበረ። መላኩ በጣም ብዙዎቻችሁ ታውቁታላችሁ። የኢትዮጵያን ባህል በመላው ዓለም በማስተዋወቅ ይታወቃል። ኢትዮጵያ ደግሞ ፈንድቃ የሚባል የባህላዊ ምሽት አለው። እሱም ደግሞ ስለ ተመልካች ጌታቸው የሚለን ፕሮግራም የሚለን ነገር ይኖራል። አብራችሁን ቆዩ። ማስተናግዳችሁ ዲጄ ፋቱ ነኝ። እንግዲህ በጌታቸው መኩሪያ ሙዚቃ ነው የምንጀምረው። ዘ ኤክስ ከተባለ በአንድ ጋር የሰራውን አሃገዳውን ወደ እናንተ እናደርሳለን።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 VOA. አድማጮቼ የተመልሻለሁ ዲጄ ፋሶን ማስተናግዳችሁ እንግዲህ ያደመጣችሁት ሙዚቃ የጌታቸው መኩሪያ ዘኤክስ ከተሰኘ በአንድ ጋር የተጫወተ ነው ይህ በ ሆላንድ ሀገር የሚገኝ አብሮት ብዙ አመት የሰራ ባንድ ነው። አገዳውን አደመጥን። እንግዲህ ፕሮግራማችንን በፌስቡክም ማድመጥ ትችላላችሁ። ፌስቡክ ላይቭ አለን። በሀይሉ ግስ ላይ ይባላል ገቡ ብለዋል። እንግዲህ ገብተናል። አስተያየቶቻችሁን በዛ ላይ ብትተውሉን ወደዚህ ወደዚህ አየር ላይ እናውለዋለን። አሁን እንግዲህ በማስከተል መላኩን አዋርቸው ነበር። መላኩ እንግዲህ በጣም እንዳልኳችሁ በጣም የታወቀ የባህል ተወዛዋዥ ነው። እስቲ ከሳቸው ጋር ወደ ዘጠኝ አመት ሰርቻለሁ ብሎኛል እና እስቲ ያለውን ሀሳብ ያካፍለናል መላኩ። መላኩ በላይ እባላለሁ። የባህል እስክስታ ጨፋሪ ነኝ፣ እና ምኖረውም አዲስ አበባ ነው። ያ እዚህ ነው የስራ ያለው ከቱር ስንመለስ እዚህ ነው እየሰራ ያለው። ግን የምኖረው ከዛንስ አካባቢ ፈንድቃ የሚባል አዝማሪ ቤት ውስጥ በጣም ጥሩ መላኩ። እንግዲህ በዚህ ሳምንት በጣም የምንወደውና የምናደንቀውን ድንቅ የሳክስፎን ተጫዋች አተናላቱ ጌታቸው መኩሪያ ከእሳቸው ጋር ብዙ ስራ እንደሰራህ አያለው እመለከታለሁ። እና እስቲ ንገረኝ ምን ምን ስራዎች አብራችሁ እንደሰራችሁ። የኢትዮጵያ ሕዝብ እንደሚያውቀው በእሳቸው ሙዚቃ ነው ያደግነው እኛ። ለሀገር አንድነት ትልቅ አስተዋጽኦ የሰጡ አርቲስት ናቸው። ከዛም አልፎ ደግሞ እድለኛ ሆኜ ደግሞ ከእሳቸው ጋር የመስራት እድል አጋጥሞኛል። በዚህ ምክንያት ለዘጠኝ አመት ያህል ከእሳቸው ጋር ሰርቻለሁ። ያው እንግዲህ በአሜሪካም በካናዳም ዩሮፕም አብረን ተጉዘናል። የኦርኬስትሬሽን ስራ በቀዘቀዘበት ሰዓት እንደገና እንዲያንሰራራና ህይወት እንዲሰጥ ለወጣቱ ትውልድ ጥሩ ፍሉዬንስ የመጫንና የኢትዮጵያንም ገጽታ በዓለም ላይ የመቀየር አስተዋጽኦ ከፍተኛ የነበረ ነው። በጣም አሳዛኝና ትልቅ ላይብረሪ የሆኑ ሰው ናቸው። አሁን ግለጻቸው ብልህ አቶ ጌታቸውን እንዴት አድርገህ ነው የምትገልጻቸው? ለእኔ ኢትዮጵያ ናቸው። እሳቸው ኢትዮጵያ ራሷ ሚስጥር ነች እና ኢትዮጵያ ናቸው። ምክንያቱም በዚህ በሚሰሩት ሽለላ አይተህ ከሆነ እንደ አድዋን በደርግም ባይለስላሴም በአሁንም ለሀገር አንድነት ሽለላው ፉከራው የሚሰጠውን የጀርባ አጥንት ድጋፍ ምንም ዘመናዊ ነገር መጣ የተባለውን ነገር በልጦ የሀገርን የአንድነትን የነጻነትን እንትን የጠበቀ ነው። ያንን ነገር በማስተርፒስነት ለዓለም በማስተዋወቅ ተምረን በኖታ በጥናት አደግን ያሉትን ሰዎችን ሁሉ አስደምመው የኖሩና ከረሀብና ከጦርነት የምንታወቀውን ሀገር ምን ያህል ራስ የራሳችን ባህል እንዳለና የራሷ ቋንቋ የራሷ ባህል የራሷ ማንነት ያላትን ኢትዮጵያን በደንብ ለመላው ዓለም ያሳወቁ ሰው ናቸውና ባጭሩ መግለጽ እሳቸው ለእኔ ይከብደኛል። ከአቶ ጌታቸው መኩሪያ ጋር በምትሰራበት ጊዜ ያው ስትጨዋወቱ፣ ለአንተ የቀረልህ ነገር የምትለው ምንድን ነው? የመከሩህ ወይም ያወሩህ ወይም በቃ ቀርቶልኛል የምትለው ነገር፣ ለእኔ ከእሳቸው ቀርቶልኛል ለምለው ነገር ምንድን ነው? ለምትወደው ነገር መኖር፣ በጽናት በፍቅር መቆየት፣ ማንነትን ይዞ መጠበቅ፣ ሁሌ ከራስም አልፎ ለወደፊትም አሪያ እንደሚሆን ጽናትን ፍቅርን ማሳየት፣ አንድ አቋም ይዞ መጽናትን ተምሬባቸዋለሁኝ፣ አረጋግጬባቸዋለሁ እና በጣም ብዙ ነገር አለ እና እሳቸው ሲሰሩ የሚሰሩት ስራ እንደ እስክስታ ወይም ተወዛዋዥ እንደመሆን የመጠን የእሳቸውን ስራ በምሰማ ሰዓት ኦልሬዲ በቃ ሰውነቴው ላይ ይግላል፣ ይሞቃል እና ሁሉ ነገር የሆነ በጣም ኤክሳይቲንግ ሆኜ ነው ወደ መድረክ ልወጣ የሚያነሳሱኝ የእሳቸው ስራዎች። እና በጣም ደስ የሚል ጊዜም አሳልፈናል ከእሳቸው ጋር። እሺ በመጨረሻ የምታስተላልፈው መልእክት ካለ ለአድማጮቻችን አስተላልፍና እንጨርሳለን። በጣም የማስተላልፈው ነገር ይህን ነገር የምትሰሙት በኢትዮጵያ ውስጥም በመላው ዓለም የሚተላለፈው ይህን ፕሮግራም የምትሰሙት ሁላ አንድ እንደዚህ አይነት መጽሐፍ የሆኑ ላይብረሪ የሆኑ ድንቅ አርቲስቶቻችን ሁሌ ካለፈ በኋላ እንዲወራላቸው ከመሆኑ በፊት ብዙ አሉ። አሁንም እንደነ መሪያ ስጦት ብዙ ብዙ አንጋፋዎች አሉ። እነሱን በቁመናቸው የሚጠየቁበትን ከእነሱ የምንማርበትን ነገር እንዲመቻችና መሞት አይቀርም ሁላችንም እንሞታለን። ግን እስከዛው ብዙ ነገር ሊናገሩ የሚችሉ ሰዎች እና ከነሱ ልንማር የምንችለው ነገር ቢመቻች፣ ሁሉም የየራሱን አስተዋጽኦ እንዲያደርግ ጽፋተኝነት ስመት እንዳይሰማን የምንችለውን ብናደርግ ብንጠያየቅ ብንረዳዳ ብዬ ይህን መልዕክት አስተላልፋለሁ። አመሰግናለሁ። እናንተንም በጣም አመሰግናለሁ። እግዜር ያክብርልኝ ጋቢና ያደመጣችሁት መላኩ በላይ ነበረ። የፈንዲቃ ባለቤትና የባህላዊ ተወዛዋዥ ነው። በዓለም ዙሪያ ይታወቃል። ከጋሽ ጌታቸው ሙዚቃ እንግዲህ አንድ ደግሞ ልጋብዛችሁ፣ እናመለሳለሁኝ የአርቲስት ዶክተር ጥላሁን ገሰሰን ሲሄድ ስትሄድ ስከተላት የተሰኘውን ሙዚቃ እንግዲህ እንዲህ አድርገው በሳክስፎናቸው ይጫወቱታል። አብራችሁን ቆዩ። አስተያየቶቻችሁን በፌስቡክ ላይቭ ላኩልን። ዲጄ ፋቱ፣ ጋቢና ሚዚክ፣ ጋቢና ቪኦኤ Heart of everything? What makes also the mute bird sing? And what makes your sore legs swing? What makes a thin man into bling? What is the heart of everything? Sometimes Set your heart on fire. and death is burning, cold desire, what is the heart of? የተከበራቸው አድማጮቻችን የምታደምጡት ጋቢና ሙዚቃ ከጋቢና ቪኦኤ ከዚህ ከአሜሪካን ድምፅ ሬዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን ፕሮግራማችንን ነው። ማስተናግዳችሁ ዲጄ ፋትሱ ነኝ። አብራችሁኝ እንድትቆዩ እንግዲህ በመጋበዝ ፕሮግራሜ ዛሬ በታዋቂው የሳክስፎን ንጉሥ ኢትዮጵያዊው ጌታቸው መኩሪያ ላይ ያጠነጥናል። አንድ አድማጭ አሸናፊ አበበ ይባላል። በጣም ነው ያዘንኩት ትልቅ ሰው ጌታቸው መኩሪያ በመሞቱ ኢትዮጵያ አንድ ትልቅ ሰው ነው ያጣችሁ፣ ብሎናል። እውነት ነው፣ በጣም ሁላችንም አዝነናል። አለም በሙሉ አዝነዋል። ባለፈው ሳምንት እንግዲህ ሙሉ ፌስቡክ፣ ሙሉ ሶሻል ሚዲያ ስለዚህ ነበር ሲያወራ የነበረው። ዛሬም እንግዲህ ጋቢና ቪኦኤ በዚህ ላይ ፕሮግራም ሰርተናል። እሱን እያደመጣችሁ ነው የምትገኙት። ታዋቂው የክላርኔት ተጫዋች መራዊ ስጦታ እንዲሁም ደግሞ ራሱ ጌታቸው መኩሪያ፣ እስቲ ከዚህ በፊት ከሰጡት ኢንተርቪው ላይ ወስጄ ያዘጋጀሁት አንድ አጠር ያለች ፕሮግራም አለች። እሷን እስቲ ያዳምጧት። አምባሰል፣ ትዝታ እነዚህ የታወቁ ሙዚቃዎች በጣም ከፍተኛ ደረጃ ላይ ክላርኔትም ይጫወታል ጥሩ ይጫወታል። በተለይም የሀገራችን የአባቶቻችን የድልግት የሆነው ሽለላ እንዲነገለል የመሳሰሉ እነሱ የመሳሰሉ ሙዚቃዎች እንደሱ ማንም ቴኖር የሚጫወት ሰው የለም። ማንም ሰው ሊታዘበኝ ይችላል። እና የታቸው ልዩ ተሰጦ ያለው ልዩ ትንፋስ ልዩ ጉልበት ልዩ ጆሮ ያለው ሰው ነው። እና በጣም በጣም በጣም አድናቆቴ ከፍተኛ ነው። ማንም ሰው ራሱን ችሎ ሙዚቃ ብቻውን መጫወት ተስንታን ነው፣ አይችልም ምክንያቱም ያ ሌላ ነው። ግን የሙዚቀኛ ሲባል ሙዚቃ ተጫዋቹን ሳያደንቁ ድምፃያኑን ብቻ ነው የሚያደንቁት። ያለ ሙዚቀኛ ድምፃዊ ምንም ቢደመጥ አምስት ደቂቃ የበለጠ አይደመጥም። ይሄ ሀቅ ነገር ነው። እኔ እስከማውቀው ምናልባት ድምፃያኖች እቀር ይለላቸው ይችላል። ይሄንን ስናገር እኔ ነገር ግን ሀቁም ነው። አንድ ሙዚቀኛ ግን ብቻውን ችሎታ ካለው ብቻውን መጫወት ይችላል፣ ተደማጭነት ይኖረዋል፣ ብዙ ጊዜ ቢጫወትም። አንድ ዘፋይ ግን አምስት ደቂቃ አስር ደቂቃ ብቻውን ቢጮህ ተደማጭነት ላይኖረው ይችላል፣ እንደ ሰውየው እንደ ጉብዝናው እና፣ ይሄን ይመስላል። ስለ ሙዚቃ ደራሲውም ሆነ ገጣሚውም ሆነ ሙዚቀኛው ቀምሞ ነው አሁን ነፍሱን ይማርና ጥላሁን የሞተውን ዜማ ነፍስ ዘርቶ እንደሚጫወተው ሙዚቀኛ ከስር ካላቀነቀነለት የዘፋኝ ብቻውን ምንም ተአምር አይሰራም። ለሙዚቀኛም ትኩረት ሊሰጠው ይገባል፣ ክብር ሊሰጠው ይገባል። ዝም ብሎ አጃቢ ነው የሚባለው። መላኩ በላይ ፈንድቃ እንትን ሙዚቃ እኔ ከኔ ጋር ብዙ ሀገር ላይ ዞረዋል። ከኪሱ ነው ስራ ስንት ሺ ብር አውጥቶ ኮሪያኖች ጋር ወሰደኝ። አሁን በቃ ትንሽ ወገቤን እዚው ሶፋ ላይ ነው ሶስት አመት ሙሉ ቁጭ ያልኩት። ለመንከላወስ ከለከለኝ እንጂ ወገቤንም ያዘኝ። አልጋ ላይ እንኳን አያስተኛኝ። ይህ ያደመጣችሁት ጌታቸው መኩሪያ ከስድስት ወር በፊት በዚህ በአሜሪካን ድምጽ ላይ ለአዲሱ ከሰጠው ኢንተርቪው ላይ የወሰድነው ነው። ሌሎቹ ደግሞ ከሌላ ሶሻል ሚዲያዎች ላይ የወሰድናቸውን የመራይ ስጦታን አስተያየት አምጠናል። ጌታቸው የሚታወቀው በሽለላ በሳክስፎን ሽለላን ሲጫወት ነው። ሽልላን እስቲ ልጋብዛችሁ እና ተመልሰን እናወራለን። እስ አስተያየቶቻችሁ ካላችሁ ስጡኝ። እስቲ አርቲስቶቻችን፣ እነዚህ በጣም የታወቁ ሰዎች መጨረሻ ከሞቱ በኋላ ነው ብዙ ስለ እነሱ የምናወራ ወይም የምንቆጨው። እያሉ የመርዳት ነገር አይታይም። ብዙና እ በዚህ ላይ አስተያየት ካላችሁ ንገሩን። ሙዚቃውና ድምፅ ሽልላን በመስመር ላይ እንግዲህ አብርሃም ተስፋ አለ። አብርሃም አለ? ድምፅ ከፍ ይበልልኝ። ሀሎ አብርሃም፣ አብርሃም እንግዲህ የታወቀ የሙዚቃ ሙዚቀኛም ነው የሙዚቃም ምንድን ነው ሀያሲ ነው። እንደምን አለ? የመጀመሪያ ጊዜ አይደለም እዚህ ፕሮግራም ላይ ስትቀርብ። አሁን ዛሬ ፕሮግራም የምንሰራው በጌታቸው መኩሪያ ህይወት ዙሪያ ነው እና እስቲ አንተ መቼም ሙዚቃውን በደንብ አጣጥመዋል፣ ታውቀዋለህ ሙዚቃዎቹን እና ስለሱ እስኪ ትንሽ የምትለይ ነገር ካለ በለኝ። ና ሌላም ጥያቄ አለኝ። ኦኬ እንግዲህ በጣም ያሳዝናል። በዚህ ሳምንት እንግዲህ አንድ ትልቅ ሙዚቀኛ ያሰናል ምንድን ነው ጌታቸው መኩሪያ እንግዲህ የኢትዮጵያ የሳክስፎን ንጉሥ ነበር ከአስራ ዘጠኝ በፈረንጆቹ አቆጣጠር እንግዲህ ከአስራ ዘጠኝ አርባዎቹ መጨረሻ አካባቢ ጀምሮ እስካሁን እንደውም እስከ ሁለት ሺ በቅርብ ጊዜ ሁሉ ስራውን ይሰራ ነበረ። ኦቨር ከሀምሳ ዓመት በላይ ማለት ነው በሞያው ላይ የነበረው በተለያየ ቦታዎች ሰርቷል። ከማዘጋጃ ቤት ጀምሮ ፖሊስ እንዲሁም ቀድሞ ከና ቀዳማ ኃይለ ስላሴ ቲያትር ውስጥ ብዙ ተሳትፏል። ከዛ በኋላ በጣም የሚገርመው የእሱ በጣም ያወጣው ብዬ የማምነው አሁን በተለይ በውጭ ሀገር በጣም ቱር ያደረግ ነበረ ከኤክስ ባንድ ጋር ብዙ ስራዎች ሰርቷል። ኤክስ ባንድ ከእሱ ጋር እንግዲህ በጣም ብዙ ቱር የሰሩ ወይም ኢትዮጵያን ብዙ ያስተዋወቀ ነው። በተለይ ደግሞ በጣም የሚታወቅበት በሽለላ ዜማ ሲሰራ አሁን እያሰማኸው ነበረ ይሽላላ ዜማ በእሱ ነው። እንደውም በጣም ሞር ፖፑላር ሆኖ ስፔሻሊ በሳክስፎን ስለላን ከአለባበሱ ጋር ከግርማ ሞገሱ ጋር በመድረክ ላይ በጣም በማቅረብ የታወቀ ትልቅ ሙዚቀኛ ነው። እንግዲህ ሳክስፎንንም እንግዲህ በጣም በጥሩ ኢንትሮዲውስ አድርገዋል። ሙዚቃ ነው በኢትዮጵያ ሙዚቃ ውስጥ በተለይ ሳክስፎንን ሆል በሚገባ ሰርተዋል ከሚባሉ ነው ቀደምት የመጀመሪያዎቹ መሀል እንደውም ብቸኛ የመጀመሪያን ብንለው የሚከፋም አይመስለኝም። እና በእሱ ዘመን ነው እንግዲህ ሳክስፎንን በማስተዋወቅ ትልቅ ሮል የሰራ ትልቅ ሙዚቀኛ ነው ብዬ አስባለሁ። አንድ ሀሳብ መጥቶልኝ ነበረ፣ በዚህ በአጋጣሚ ለአድማጮችም አቀርበው ነበረ፣ አንተም መመለስ ትችላለህ። ብዙ ሙዚቀኞቻችንን ካጣናቸው በኋላ ነው ስራቸውን የምናጎላው፣ እና እያሉ የማገዝ የመርዳት ነገር አይታይም። በዚህ በኩል ምን አስተያየት አለህ? ማለት እውነት ነው፣ ይሄ ምንም ጥያቄ የለው። ግን ደግሞ ማለት ዜናውም ወደ ህብረተሰቡ የሚደርሰው ትንሽ ዘግቶም ሊሆን ይችላል። አንድ ትልቅ ጥያቄ ምክንያቱም አርቲስቱ ህዝቡን ይወዳል። ይህንን በተለይ ማነው? ህዝቡ አርቲስቱን ይወዳል። ህዝቡ በዚህ ጉዳይ ላይ በጣም ለአርቲስቱ ያለው ፍቅርና አመለካከት በጣም ከፍ ያለ ነው ብዬ አምናለሁ። አለመን ነገር ወደ ሚዲያ አለመውጣት አንድ አስቸጋሪ ነገር ሊሆን ይችላል። በተለይ በጌታቸው ኬዝ ላይ ስናነሳ ጌታቸው ለረጅም ጊዜ አይንክ አላሙዲን በደንብ ይረዳው ነበር። ረጅም ጊዜ አይንክ እስከምናውቀው ድረስ በተለይ በመጨረሻው ሮል አካባቢ ጋር በመጨረሻው ጊዜ ላይ የአላሙዲ ኮንትሪቢሽን በጣም ከፍተኛ ነበር። አሮ ነው ባለቆት በዚች ባለፈው በአጭር ጊዜ ውስጥ የነበረው ሮል አንሶ ሊሆን ይችላል ወይ ሳይገናኙም ብቻ የሆነ ነገር ተፈጥሮ ካልሆነ በስተቀር ለረጅም ጊዜ ሲረዳ ነበር ግን ከዚህ በፊት ካሉት ሌሎችን አርቲስቶች ካነሳ ከሞቱ በኋላ ነው ብዙ ጊዜ ደንግጠንም የምንሰማው። ይታመሙ አንሰማ ወይ ደግሞ በረጅም ደረጃ ላይ ሲደርሱ ለህዝቡ አይደረስም፣ አይነገርም። ምናልባት ባህሪያችንም ይሉኝታ ያለበት ባህሪን ስለሚያጠቃን ሊሆን ይችላል። ሚዲያዎቻችንም ብዙ ጊዜ አሁን አሁን ነው እንደውም የተጀመረው አርቲስት እንትና ታሟል እንዲሁኑለት የሚለውና ወደ ሚዲያ የሚደርስ ነው። አሁን አሁን ነው እንጂ የጋሽ ጌታቸውን እኔ መታመማቸውም ከሞቱ በኋላ ነው የሰማሁት ለአጭር ጊዜ ነበር የታመሙት። የሰማሁት ግን አልወጣም ወሪያቸው እንትን ውስጥ ደግሞ በአርቲስት ውስጥ በኩል ደግሞ ሙዚቀኛው አሁን ለምሳሌ ድምፃዊ ነው ሞር ተጠቃሚ የሚሆነው ቅድም እንዳልከው አጃቢዎቹ ከሆነ አዎ። እና በዛ በኩልም አይታይም፣ ገባ የመደጋገፍም ነገር አይታይም። ህዝቡም ብዙም ለእነሱ ቦታ የመስጠት ነገር አይታይም። በዚህ በኩል ምን አስተያየት አለ? ልክ ነው። በተለይ አንተ አሁን እያልከኝ ያለኸው ከድምፃዊ ውጪ ሙዚቃ ተጫዋቹ እያልከኝ ከሆነ ሙዚቃ ተጫዋቹ ብዙ ጊዜ አሁንም አሁንም ትልቅ ያለብን እጥረት በኢትዮጵያ ሙዚቃ ውስጥ ያለብን ክፍተት ብዬ የማስበው ድምፃዊው ብቻ ነው ከፊት ጎልቶ የሚወጣው ከጀርባ ሆኖ የሚያቀናበረው ሙዚቃውን የሚሰራው ሰው ብዙ ጊዜ አልታወቀም። አይ ቲንክ ያ ያ ትልቅ ችግራችን ይመስለኛል። ግን በሱ ጉዳይ ላይ መሰራት ያለበት ይመስለኛል። ምክንያቱም በቀደምት ጊዜ ውስጥ አትሊስት ባንዱ ድምፃዊው ከባንዱ ስር ነበር ብዙ ጊዜ። አሁን ግን ድምፃዊው ለብቻው ጎርቶ ነው የሚወጣው። እዛ ላይ ብዙ መሰራት አለበት። በተለይ ሙዚቃ የሚያቀናብሩ ሰዎች፣ ሙዚቃን የሚጫወቱ የመሳሪያ ተጫዋቾች ወደ ሚዲያው የመጠጋትና ላይክ እነሱ ነው እንደውም ብዙ እውቀቱ ያላቸው እውነቱን ለመናገር ከድምፃዊው የተሻለ ስለ ሙዚቃ እውቀት ያላቸው እና እነሱ ወደ ሚዲያው ቢጠጉ ወደ ህዝቡ ቢታወቁ አርቲስት ጥሩ ይመስለኛል። ያን ነገር ይቀርፋል ብዬ አስባለሁ። ወይ ደግሞ የቁጥራቸው መብዛት ሰው ሁሉ አቴንሽን እንዳይሰጣቸው ሊያደርግ ይችላል። ግን እዛ ላይ ወይ ሚዲያው ብዙ መጫወት ያለበት ነገር ይመስለኛል። ወይ አርቲስቶቹ ራሳቸው ወደ ሙዚቃው ወደ ሚዲያው ቢመጡ ወይ የተሻለ ነገር ነው ብዬ አስባለሁ። በእርግጥ በዚህ ጉዳይ ላይ ጉዳት አለብን ምንም ጥያቄ የሌለው ነገር ነው። በመጨረሻ ምታስተላልፈው መልዕክት ካለ አስተላልፍ ና በቃ እንጨርስ ሰዓታችንን ማለት ነው። እኔም እንግዲህ በዚህ ጉዳይ በጋሽ ጌታቸው መኩሪያ በእውነት በጣም ለቤተሰቦቻቸውም ለአድናቂዎቻቸውም በዚህ አጋጣሚ የተሰማንን ሐዘን መግለጽ እንወዳለን። እግዚአብሔር ያጽናቸው። በዚህ ጉዳይ ላይ ግን በዚህ ላይ በጣም የማረሳውና የማንዘነጋው ነገር የሰሩት ሮል እውነት በዚህ እድሜያቸው እንግዲህ ረጅም አመት ሀምሳ አመት ሰርተው እንደገና በስተርጅና ነው ብዙ የሰሩት በማስተዋወቅ ወደ ውጩ በመውጣት የኢትዮጵያን ሙዚቃ በማስተዋወቅ ብዙ ኮንትሪቢዩት አድርገዋል። ከትላልቅ ባንዶች ጋር በኤክስ ባንድ አሜሪካም ውስጥ ወጥተው ከኢተር ኦርኬስትራ ጋር አብረው ሰርተዋል እና ብዙ የሰሩ ብዙ የሰሩ ናቸው። ከዚህም በላይ አሁን ከተሰጣቸውም በላይ ክሬዲት ይገባቸዋል። በዚህ ጉዳይ ላይ ላመሰግና በዚህ አጋጣሚ ላመሰግናቸው ወዳለሁ ለቤተሰቦቻቸውና ለአድናቂዎቻቸውም በእግዚአብሔር ያጥናቸው ላለ ያጽናናቸው ላለ በጣም እናመሰግናለን። እኛም እንግዲህ ከዚህ ከጋቢና ቲም ነፍስ ይማር ነፍስን በገነት ያኑርልን። ለቤተሰቦቻቸውም፣ ለወዳጆቻቸውም እንዲሁም ለአድናቂዎቻቸው በሙሉ መጽናናትን እግዚአብሔር ይስጣችሁ ብላለሁኝ። ማስተናገዳችሁ የነበርኩት ዲጄ ፋቱ ነኝ። ያደመጣችሁት ከጋቢና ቪኦኤ የሚተላለፍላችሁን የአርቡን ጋቢና ሙዚቃ ፕሮግራማችን ነበረ። ስለሰጣችሁን አስተያየት በሙሉ በጣም እናመሰግናለን። አት ቪኦኤ አምሃሪክ ላይም አሁን አስተያየቶቻችሁ መስጠት ትችላላችሁ። በፌስቡክም በትዊተርም አክቲቭ ነው። እንግዲህ መልካም ዊኬንድ እንመኝላችኋለን። በዚሁ በምታደምጡት ሙዚቃ ፕሮግራማችንን እንጨርሳለን። እናመሰግናለን።